አርሰናልን የፈተነው ዩናይትድ ታላቁን ተስፋ በደጋፊዎቹ ላይ የፈነጠቀው ዩናይትድ የማንሰር አራት ጊዜማ እየመጣ ነው። የአስባር ዩናይትድ በክራቨን ኮቴጅ እየትገባ ለማንቸስተር በተደጋጋሚ ጨዋታዎች ቀላሉ ስታዲየም ክራቨን ኮቴጅ አሞሪምና ልጆቻቸው የጠበቁት ሶስት ነጥብ እንዳስቡት በቀላሉ አልተገኘበትም። በአዲሱና በተነቃቃ ስሜት የተጠበቀው የሮበን አሞሪም አጀማመር በኦልትራፎርድም በክራቫን ኮቴጅም አንድ ነጥብ ብቻ አስገኝቶ መነቃቃቱን በጥያቄ ተክቶ የተጠናቀቀ ሆነ። ግዙፉን አጥቂ በፉላሙ ጨዋታ ቀድሞ ማሰለፍ አልፈልጉም። ተቀይሮ ገብቶ በተጫወተባቸው 37 ደቂቃዎች አንዳችም አልፈየደም። 15 የኳስ ንክኪዎች አደረገ። ቤንጃሚን ሴስኮ አንድም ሙከራ አላደረገም። ከፉለም ተከላካዮች አንደርሰንና ባሴይ ጥላስር የሚያላቅቀው የቡድና ጨዋታ ደግሞ አላጋጥመውም። ፍጹም ቅጣት ምት ብዙም አምክኖ የማያውቀው ብሩኖ ፈርናንዴዝ ባልተለመደ ሁኔታ ሽቅ ቤጥልዛት ኳስ የራሷን ዋጋ አስከፍላለች። ዩናይትድ በመጀመሪያዎቹ 20 ደቂቃዎች አስደናቂ ሙከራዎች የጨዋታ ፍላጎት ፍላጎትና ቁጥጥር ቢያሳይም በወጥነት ጨዋታውን ማጠናቀቅ አልቻለም። ሜሰን ማውንት እድል እየተሰጠው ጥሩ የሆነ የመምጣቱ ነገር ለአሞሪም የትኛውን ተጫዋች እንደሚያስቀምጡ ፈተናም ጭምር ይዞ የመጣ ሆኗል። ባርሰናል የመጀመሪያውን ሶስት ነጥብ በኦልድ ትራፎርድ ያጡት ማንቸስተሮች በአርሰናል አካዳሚ ባደገው ኤሚል ስሚዝ ሮው ደግሞ ያሸንፉበታል የተባለውን ጨዋታ ድል ተነጥቀዋል። አሁን ለስድስት ቁጥር ቦታ እውነተኛ መፍትሄ ይምጣ የሚለው የማንቸስተር ደጋፊዎች ጩኸት ጨምሯል። በርነሊን በኦልትራፎርድ አስተናግደው ወደ ማንቸስተር ደርብ የሚንደረደሩት ማንቸስተሮች አሁን ተስፋውን በጥያቄ ተክተውታል። ለምንም አይነት ድምዳሜ ጊዜው ገና ቢሆንም በቀዩ ቤት ሳይረፍድ ጥያቄዎች ይመለሱ እየተባለ ነው።